እግዚአብሔር አምላካችን ስለ ዝማሬው እየተመሰገነ ይሁን። ይሄ ቁጥር አራትን መዝሙር ስታስቡት ወደ እግዚአብሔር ቤት ሄደው ሰዎች ሲያመልኩ የሚያደርጉትን ነገሮች በሙሉ ነው የያዘው ቃሉን መስማት፣ መጸለይ እና መዘመር ትልቁና የመጀመሪያው ግን ቃሉን መስማት ነው። የእግዚአብሔርን ቃል እንስማ፣ እንጸልይ ደግሞም እግዚአብሔርን በቃሉ አማካኝነት ልክ ከቃሉ ላይ መዝሙሮች ተዘጋጅተው እንዘምር። አምልኮ በሙሉ በዚህ ውስጥ ነው የተጠቃለለው እና ያው በመስጠት እናመልካለን ግን እነዚህ ሶስቱ ዋና ዋና የአምልኮ መሰረቶች ናቸው። ዛሬ ቅድም እንዳያችሁት በዚህ በአንደኛ ጴጥሮስ ምዕራፍ ሁለት ላይ ከቁጥር 11 እስከ 12 ላይ ባለው ክፍል ነው የምናገረው እና ርዕሱን እግዚአብሔርን የማክበሪያ ምክንያቶች የሚል ርዕስ ነው የሰጠሁት። እንደምታዩት ቁጥሮቹን እንደገና አነባቸዋለሁ። በጣም የተወደዳችሁ የተወደዳችሁ ሆይ እንደ እንግዶችና መጻተኞች ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እናንተን እለምናችኋለሁ ብሎ ቁጥር 12 ላይ በአሕዛብ መካከል ኑሯችሁን መልካም አድርጋችሁ ያም እነሱ ክፉ እንደምታደርጉ በእናንተ ላይ በሚናገሯቸው ነገሮች በእናንተ በሚያዩት በመልካም ስራዎቻችሁ በጉብኝት ቀን እግዚአብሔርን እንዲያከብሩ ነው ብሎ ይናገራል። እና በጣም አስደናቂ መልእክት አላቸው እነዚህ ሁለት ቁጥሮች። እነዚህን ነው የምናየው። በህይወታችን ዘመን በምድር ላይ የምንኖርበትን ዘመን እግዚአብሔር ነው የሚያውቀው፣ ጥቂት ወይም ረጅም አመታት። ግን በህይወት ዘመናችን እግዚአብሔር የሚከብርባቸው ሰዎች የእግዚአብሔር የመክበሪያ ምክንያቶች ሆነን እንድናልፍ እግዚአብሔር ሁል ጊዜ ይናገረናል፣ ይለምነናል እና ያሳስበናል። እና እንደዛ አይነት ህይወት እንዲኖረን አይነት ነገር ነው ዛሬ በዚህ መልእክት ውስጥ የማቀርበው። ግን እንደ መግቢያ የአንደኛው ጴጥሮስ መልእክት አስደናቂ መልእክት ነው። ጠቅላላ መልእክቶች ከተባሉ ውስጥ ነው ይሄ የአንደኛ ጴጥሮስ። በድሮ ትርጉሞች ላይ የአንደኛ ጴጥሮስ የያዕቆብ፣ የይሁዳ መልእክቶች፣ የዮሐንስ መልእክቶችን ዝም ብሎ በደፈናው ነው የተጻፉት። ግን የግሪኩን ብትመለከቱ ጠቅላላ መልእክቶች ነው የሚለው፣ ለሆነ ቤተ ክርስቲያን ወይም ለሆነ ቤት ሳይሆን ለጠቅላላ ለሁላችንም ለአማኞች የተጻፉ መልእክቶች ናቸው። እና ይሄኛው በተለይ አንደኛ ጴጥሮስ ጠቅላላ መልእክት ነው ለአማኞች ሁሉ። ግን የተጻፈው ያኔ በስደት ላይ ለነበሩ አማኞች ነው በስደት ውስጥ አማኞች በከፍተኛ ውጣውረድ ውስጥ አልፈዋል። አሁንም እያለፉ ነው። በቀደም እለት በሬዲዮም ስነግራቸው ነበር፣ በ2007 ዓ.ም ከዛ ወዲህ ያለውን ስታቲስቲክስ ለመናገር ስለማልችል ነው። ግን በ2007 በፈረንጆቹ ኤም አይ 5 የተባለው የእንግሊዝ የስለላ ድርጅት 400 ሚሊየን ክርስቲያኖች በዓለም ውስጥ እንደሚሰደዱ መከራ እንደሚያዩ ዘግቦ ነበር ይሄ የስለላ ድርጅት ነው ያቀረበው 400 ሚሊዮን አማኞች በ2007 አሁን ከ2007 አሁን ያለንበት ዘመን 20 ኦልሞስት 14 ዓመት በኋላ ነው ምናልባት የዛ ንጥፍ እንጂ ከዛ ያነሰ ስደት የለም አሁን እኔ እዚህ የአሜሪካ መንግስት የሆነ ድርጅት አለ ቡድን እዛ ውስጥ የሚጻፍ ሪፖርት በየቀኑ የሆነ ሪፖርት አገኛለሁ ከአሜሪካ መንግስት ጋር የሚሰራ ድርጅት ነው። የአሜሪካ ሪፖርት አይደለም። ከአሜሪካ መንግስት ጋር የሚሰራ ድርጅት ምናልባት ሰላይ እንዳልመስላችሁ ይህንን ስናገር እና ያ ያ ድርጅት ስለ ስደተኛ ክርስቲያኖች በከፍተኛ ፍርድ ቤትና በመንግስት ፊት የሚከራከር ነው እና ያ ድርጅት ትናንትና የጻፈው ዘገባ በየቀኑ 35 ሰዎች ናይጄሪያ ውስጥ ይገደላሉ ክርስቲያኖች ብቻ። በየቀኑ በየቀኑ ሰላሳ አምስት ክርስቲያኖች ናይጄሪያ ውስጥ ይገደላሉ በሃይማኖት አክራሪዎች። ስሙን መጥራት አያስፈልገኝም ሃይማኖቱን እና ያኔ ሰዎች ይገደሉ ነበር፣ በሳት ይቃጠሉ ነበር። አሁንም ሰዎች ይገደላሉ፣ በሳት ይቃጠላሉ። አሁንም መከራና ስደት አለ። ይሄ ይሄኛው መልእክት የተጻፈው በመከራና በስደት ውስጥ እያለፉ ላሉ አሁን ለእኔና ለእናንተም ጭምር የሚሆን መልእክት ነው ለነዚህ አማኞች ይሄ መልእክት የተጻፈው የመጽናናት በተስፋ የመቀጠል ደግሞም እግዚአብሔር መስለው እንዲኖሩ በመከራ ውስጥ እግዚአብሔርን መስለው መኖር እንዳለባቸው የሚያሳስብ ነው። እርግጥ ነው እኛ ብዙዎቻችን መከራ አላየንም፣ መከራም እያየን አይደለም። ግን የሆነ የሆነ ስደት መጠበቅና ማሰብ በጣም አስፈላጊ ነው። በስደት ውስጥ ብንሆን ምንድን ነው የምንሆነው? ምንድን ነው ሆነን የምንገኘው? ከዓለም ጋር ዝም ብሎ ካዱ ስንባል እንክዳለን ወይ? ወይም ደግሞ የነሱን አምልኮ አምልኩ ብሎ ሲያቀርቡልን የሐሰቱን አምልኮ እናመልከዋለን ወይ? ይህንን ይህንን በአእምሯችን እንድናስብ ያስፈልጋል። ይሄ ምዕራፍ 2 ቁጥር 11ና 12 አንደኛ ጴጥሮስ ተግባራዊ ክርስትናና አስደናቂ ውጤቱን ነው በስደት ውስጥ ላሉ ሰዎች የሚያሳስባቸው ተግባራዊ ክርስትና ውስጥ ብዙ ትልቅ ብዙ ትኩረት ልናደርግባቸው የሚያስፈልጉ አስፈላጊ ነገሮች ውስጥ ነገሮች በመጽሐፍ ቅዱስ እሱ ሁሉ ተገልጠዋል እና እምነታችን ተግባራዊ መሆን አለበት። በእርግጥ እግዚአብሔርን የማክበሪያ ምክንያት መሆን አለብን እኛ ሰዎች፣ እኛን አይተው ኦ እግዚአብሔር፣ ስለዚህ ሰው ስለዚች ሴት የተመሰገነ ይሁን እንዲሉ ማድረግ አለብን። እንደዛ አይነት ሰዎች እንድንሆን ተግባራዊ ክርስትናን በህይወታችን መኖር ይገባናል። አዎ ብዙ ሰዎች እግዚአብሔርን የማክበሪያ ምክንያቶች አላቸው፣ ብዙ ምክንያት አላቸው። ግን እዚህ ጋር ስለ እኛ ነው ይሄ የሚናገረው እኛ እግዚአብሔርን የማክበሪያ ሰዎች እኛን አይተው እግዚአብሔርን ክብር ላንተ ይሁን እንዲሉ የማድረጊያ ምክንያቶችን ነው። አሁን እማሳያችሁ ግን አንድ ጥያቄ ላይ ተመስርቼ ነው የምሄደው። ሰዎች እግዚአብሔርን በኛ ምክንያት የሚያከብሩት በምንድን ነው? እና ይህንን ጥያቄ የሚመልሱ ነጥቦችን ነው የምናገረው። አንደኛው እንትኔ ነጥቤ በጌታ ያገኘነውን ማዕረግ እኛ ራሳችን ስንገነዘብ ነው። እኛ በጌታ ያገኘነው ማዕረግ አለ። አሁን ይሄ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 11 እና 12 ላይ በጣም አስደናቂ ነገርን ይናገራል። አንደኛ በጣም የተወደዳችሁ ሆይ ብሎ ነው የሚናገረው ይሄ እኔ እኔ ማምነው ይሄ በጌታ ያገኘ ነው ትልቅ ማዕረግ ነው። ለአማኞች ነው የተጻፈው፣ ግን አማኞችን ይሄ ጸሐፊው ጴጥሮስ በጌታ በመንፈስ ቅዱስ ውስጥ ሆኖ ሲናገር የተወደዳችሁ ናችሁ እናንተ ግን በምን አይነት መንገድ ነው የተወደዳችሁት? በጣም ነው የተወደዳችሁት ብሎ ነው የሚናገረው። ይሄ የአማኞች እና ይሄ ጴጥሮስ የነበራቸውን መቀራረብ፣ የነበራቸውን ፍቅር፣ የነበራቸውን አንድነት፣ የነበራቸውን አብሮነት፣ ደግሞም የነበራቸውን ትልቅ በክርስቶስ ውስጥ መረዳት የሚያሳይ ነው። ይሄ የእውነተኛ አማኞች መግለጫ ነው። የተወደዳችሁ በጌታ በኢየሱስ ክርስቶስ ተወደናል እኛ እግዚአብሔር ይመስገን እርስ በርሳችንም ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ መዋደድ ይገባናል። አማኞች እርስ በርሳቸው መተያየት ያለባቸው ልክ እንደዚህ ነው። ለጌታ ለእርስ በርስ የተወደድን ሰዎች እንደሆንን ማወቅ አለብን። በጌታ በኢየሱስ ክርስቶስ ደም ነው እኛ የተገዛ ነው። ጌታ ኢየሱስ ከሰማይ ሰማያት ከቅድስት ድንግል ማርያም ወርዶ ከሰማይ ሰማያት ከቅድስት ድንግል ማርያም ተወልዶ የእኛን ስጋ እና ደም የኛን ነፍስ ወስዶ በቀራኒው መስቀል ላይ ሞቶ ደሙን አፍስሶ በነፃ የመንግስተ ሰማይ ወራሾች የእግዚአብሔር ሕዝቦች አድርጎናል። ይሄ በእግዚአብሔር የመወደዳችን ትልቁ ምስጢርና ትልቁ እውነት ሲሆን አማኞች ደግሞ እርስ በርሳችን እኛ በጌታ ሰው ላይወደን ይችላል። በጌታ የተወደድን መሆናችንን ማወቅና መገንዘብ አለብን። ሰው ወይ ሊጠሏችሁ ይችላሉ ላይፈልጓችሁ ይችላሉ። ሊንቋችሁ ይችላሉ። ሊያገሏችሁ ይችላሉ። ግን አንድ ነገር እርግጥ ነው። እናንተ በጌታ ምንድን ናችሁ? የተወደዳችሁ ናችሁ። ግን በጌታ በምን አይነት መንገድ? አሁን መጽሐፍ ቅዱስን ስንመለከት እና መልእክትም እንደዚህ ስናቀርብ የቋንቋውን ህግጋት መጠቀም በጣም አስፈላጊ ነው። እዚህ ጋ ሐዋርያው የሚናገረው በመንፈስ ቅዱስ ሆኖ ሲጀምር በቅጽል ነው የጀመረው። በጣም ግን ምን ይሆናችሁ? የተወደዳችሁ በጣም ዝም ብሎ አይደለም። እግዚአብሔር በጣም ነው የወደዳችሁ። እስከ ምን ድረስ ነው የወደዳችሁ? በመስቀል ላይ ጌታ ኢየሱስን እስከ መስጠት ድረስ ነው የወደዳችሁ። ያ ብቻ አይደለም። አሁን በአብ ቀኝ ቁጭ ብሎ ጌታ ኢየሱስ ክርስቶስ ስለኛ በመማለዱም ጭምር ነው የወደደን። አሁን ጌታ ኢየሱስ ስለኛ ይማልድልናል። እግዚአብሔር የተመሰገነ ይሁን። ይሄ በጌታ ያገኘነው ማዕረግ ነው፣ ትልቅ ማዕረግ ነው። ሰዎች ሰዎችን የማይወዱበት ጊዜ ውስጥ ነው ያለ ነው፣ ግን እኛ በጌታ የተወደድን ክብር ለእግዚአብሔር ይሁን። ይሄ ልባችንና መንፈሳችን ውስጥ ገብቶ ሊያጽናናንና ተስፋ ሊሰጠን ይገባል። ሁለተኛው በዓለም እንግዶች ናችሁ የሚለው ነገር ሌላው ማዕረጋችን ነው። ተመልከቱ፣ በጣም የተወደዳችሁ ይልና እንደ እንግዶችና መጻተኞች ሰዎች። ከዛ ቀጥሎ የተሰጠ ትእዛዝ አለ። ራሳችሁን እንድታዩ ነው የሚፈለገው። እኛ እንግዶችና መጻተኞች ነን ነው የሚለው። ይህንን ማሰብ በጣም ጥሩ ነው። የድሮ መዝሙር እኔ አሁን ላዘምራችሁ አስቤ ነበር። ለናንሲ እንግዳ እንዳይሆንባት ፈልጌ ነው የተውኩት። እንግዳ ነኝ እኔ ስኖር በዚች ዓለም የሚል መዝሙር ታቃላችሁ ድሮ እንዘምር ነበር። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም የት ነው? በሰማይ ነው፣ በዚህ ምንም የለም የሚል እዚህ ሀገር በጣም የታወቀ ሰባኪ የዘመረው መዝሙር ነው። ግን በዓለም ላይ በጣም የተወደደ መዝሙር ነው። ብዙ ሰዎች ለቀብር መዝሙር ነው። ኢትዮጵያ ውስጥ የሚጠቀሙበት ግን በጣም ሚስጥራዊ መዝሙር ነው። እንግዶች ነን እኛ አሁን እዚህ። ጴጥሮስ የሚናገረው እንደ እንግዶችና መጻተኞች። እናንተ ትልቅ ማዕረግ አላችሁ በዚህ ምድር ላይ የጌታ ኢየሱስ ዋጋ ከፍሎ ወደ ዘላለም ሕይወት ካመጣችሁ ጊዜ ጀምሮ እናንተ በዚህ ምድር ላይ እንግዶች ናችሁ፣ ደግሞ መጻተኞች ናችሁ። መጻተኞች ስደተኞች ናቸው። የራሳቸው ነገር በምድር ላይ የሌላቸው እንግዶች፣ ለጊዜው መጥተው የሚሄዱ። አሁን እኛ ቤት ብትመጡ የእኛ ቤት እንግዳ ነው የምትሆኑት፣ ከዛ ትሄዳላችሁ። ልክ እንደዛ ነው። በዓለም ላይ እንግዶችን እንሄዳለን። ይህንን እውነት እንድትገነዘቡ እዚህ ማዕረግ ውስጥ ነው ያላችሁት። በነገራችን ላይ ጴጥሮስ ይህንን እንግዶች ናችሁ የሚለውን ነገር በጣም ደጋግሞ ነው እየተናገረው። ምዕራፍ አንድ ቁጥር 17 ላይ የምትኖሩት ዘመን ይሄ ዘመናችሁ የእንግድነት ዘመን ነው እና በእንግድነት ዘመን ውስጥ ስለምትኖሩ የእንግድነት ዘመን ኑሯችሁን በፍርሃት ተወጡት ብሎ ሲናገር ታያላችሁ። ምን አይነት ፍርሃት? እግዚአብሔርን በመፍራት እንደ እንግዶች መሆናችን በዚህ ምድር ላይ ትልቅ መረዳትና ትልቅ ክብር ነው። በዓለም ውስጥ የምናልፍ መንገደኞች ነን አላፊዎችንን፣ ቤታችን በሰማይ ነው። ይህንን መጽሐፍ ቅዱስ ይናገረዋል እንጂ ታሪክም፣ የሰዎች ህይወትም የሚያሳየን ያንን ነው። እኛ የምናቃቸው እጅግ የምንወዳቸው የምናከብራቸው ሰዎች እንግዶች ነበርን ባይሉም እንኳን የሉም ዛሬ። እንግዶች ስለሆኑ ያ ምስክር ነው። እኛም አንኖር፣ ከጥቂት ጊዜ በኋላ እዚህ ያለነው ለጊዜውን ጴጥሮስ የሚናገራቸው እግዚአብሔርን የማክበሪያው ምክንያቶች የምትሆኑት እዚህ ምድር ላይ ያገኛችሁትን ደረጃ ትልቅ ደረጃ ወይም ማዕረግ ስትገነዘቡ ነው የሚል አይነት መልእክትን እያስተላለፈ ነው። ይህንን እውነት ማወቅ በጣም አስፈላጊ ነው። በምድር ላይ ለዘላለም ነዋሪዎች አድርገን ራሳችንን ከተመለከትን በጣም እንጎዳለን፣ ተስፋ እንቆርጣለን፣ ልባችን ይሰበራል። ከሰዎች ጋር የሚኖረን ግንኙነት ጤናማ አይሆንም። የይቅርታ፣ የምሕረትና የቸርነት የፍቅር አመለካከቶች ሁሉ ከውስጣችን ሙልጭ ብሎ ነው የሚጠፉት። ስለዚህ በጌታ ያገኘነውን ማዕረግ በጣም የተወደድን መሆናችንን ደግሞም ከጌታ ከኢየሱስ ክርስቶስ የተነሳ የእሱ ህዝብና የእሱ መንግስት ወራሾች በመሆናችን በዚህ አስጨናቂና በጣም መጥፎ በሆነ ትውልድና ዘመን ውስጥ እንግዶች መሆናችንን ማወቅ በጣም ጠቃሚ ነው። ይሄ ማዕረጋችን ነው። ሁለተኛ ነጥቤ ለማስጠንቀቂያው ትኩረት ስንሰጥ ነው። አሁን ቁጥር 11 ላይ የሚገርም ነገር ነው ጴጥሮስ የሚናገረው ተመልከቱ። በጣም የተወደዳችሁ ሆይ ይልና እንደ እንግዶችና መጻተኞች፣ እንግዶችና መጻተኞች መሆናችንን እንወቅ ብያለሁ። ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እናንተን ለምናችኋለሁ ብሎ እግዚአብሔርን የማክበሪያ ምክንያት የምንሆነው ነፍስን ከሚዋጋ መዋጊያ ራሳችንን ስንጠብቅ ነው። አሁን ነፍስን የሚዋጋ ነገር ማስጠንቀቂያ ነው ይሄ። ለማስጠንቀቂያው ትኩረት ስንሰጥ ነው ያልኩት። የማስጠንቀቂያ ትእዛዝ ተሰጥቷል እዚህ ጋር ነፍስን ከሚዋጋ ሥጋዊ ምኞት ራቁ። እናንተ እንግዶች ናችሁ። ተመልከቱ። እናንተ በጣም የተወደዳችሁ ናችሁ። እናንተ ደግሞ እንግዶች ናችሁ። እዚህ ምድር ላይ ዘላለማዊ አይደላችሁም። እዛ ግን ዘላለማዊ ውስጥ ነው የምትኖሩት። እዚህ የዘላለሙን ግማሽ ክፍል ነው ግማሽ ልበለው ከፊል ገጽታ ነው እዚህ የምትኖሩት፣ ግን ዘላለም ሕይወት ውስጥ ነው የምትገቡት። እግዚአብሔር ይመስገን። ግን እዚህ ዘላለም ሕይወት ውስጥ የምትገቡ ሰዎች ሆናችሁ ዘላለማዊ ነገርን ያገኛችሁ እዚህ የሚዋጋችሁ ነገር አለ። እንደውም የሚዋጋችሁ ነገር የሚዋጋው ነፍሳችሁን ነው፣ ነው የሚለው ጴጥሮስ። ነፍስን ከሚዋጋ ነገር ራቁ ነው የሚለው። ነፍስን የሚዋጋ ከነፍስ ጋር ጦርነት የሚገጥም ነገር አለባችሁ እዚህ ምድር ላይ ስትኖሩ። ይሄ በጣም ሲሪየስ ነው ነገሩ። ነፍሳችንን የሚዋጋ ነገር አለ አለብን። ሰዎችን ሁሉ ነፍሳቸውን የሚዋጋ ነገር አለ እዚህ ምድር ላይ። ነፍሳችን የሚለውን ነገር የተጨባጭ አካላችን ክፍል አይደለም። ነፍሳችን ውስጣዊ መንፈሳዊ አካላችን ነው። ነፍሳችንን ይሄ ውስጣዊ ነገራችንን የሚዋጋው ይሄ ጦርነት አጠቃላይ ህይወታችንን ተጽዕኖ በአጠቃላይ ህይወታችን ላይ ተጽዕኖ የማሳደር ኃይል አለው። ከዚህ የተነሳ ነው ነፍስን ከሚዋጋ ስጋዊ ምኞት እራቁ ብሎ የተናገረው እና ነፍስን የሚዋጋ ከነፍስ ጋር ጦርነት የሚገጥም ነገር አለ። ይሄ ኃጢአት ነው ራሱ። ኃጢአት የመጀመሪያ ታርጌቱ ነፍሳችንን መዋጋት ነው። ያ ኃጢአት እዚህ እንደምታዩት በስም ተጠቅሷል። ምን ተብሎ ነው የተጠቀሰው? ስጋዊ ምኞት ተብሎ ነው የተጠቀሰው። ይሄ ነው ኃጢአቱ ስጋዊ ምኞት የተባለው ኃጢአት ነፍሳችንን በቀጥታ ምን ያደርጋል? ይዋጋል። ጦር እና ሰይፍ ሰብቆ ነፍሳችንን ይዋጋል። ከዚህ የተነሳ ለስጋ መኖር በስጋ አፕታይት ውስጥ እንድንጠመድ በእግዚአብሔርና በገዛ አካላችን ላይ ኃጢአትን እንድናደርግ የሚገፋፋ ነው። አሁን በደንብ የምትሰሙኝ ከሆነ የእግዚአብሔርን የማክበሪያ ምክንያቶች ልትሆኑ የምትችሉት ይህንን ማስጠንቀቂያ ትኩረት ሰጥታችሁ በማስጠንቀቂያው ላይ የተሰጠውን የመፍትሄ ሀሳብ ወይም መፍትሄ ተግባራዊ ስታደርጉ ነው። ይህንን ስጋዊ ምኞት የሚለውን ነገር ጥቂት እናገርበታሉ። ስጋዊ ምኞት በስጋ የእኛን ህይወት ከማጥፋቱ ባሻገር ስጋ ነፍሳችንን የሚዋጋ ነው። ነፍስን የሚዋጋው ስጋዊ ምኞት ከፍተኛ ውጤት ያለው ነገር ነው። ነፍሳችንን፣ መንፈሳዊ አካላችንን፣ ሁኔታዎቻችንን ሁሉ መንፈሳዊ ሁኔታዎቻችንን ሁሉ የሚያጠፋ ኃይል ነው እና አንዳንድ ነጥቦች ዘርዝር ያለው እዚህ ስላይድ ላይ እና የሚቀጥለው ስላይድ ላይ ግን ይሄ ምኞት የሚባለውን ነገር ወደፊት ሰፋ ያለ ትምህርት እሰጥበታለሁ ብዬ አስባለሁ። ጥቂት በነገራችሁ ጥሩ ነው። ምኞት በሰዎች ህይወት ውስጥ ከአዳምና ከሄዋን ጀምሮ የነበረ ነገር ነው እና ሁለት አይነት ምኞቶች አሉ። አንደኛው የክፉ ምኞት ነው። ሁለተኛው የመልካም ምኞት ነው። መልካም ነገር መመኘት ትክክል ነው። ክፉ ነገርና ኃጢአት መመኘት አጥፊ ነው። ክፉ ነገርና የራሳቸው ያልሆነ ነገር የሚመኙ ሰዎች ይሄ ምኞት የሚባለው ነገር ከያዛቸው በኋላ በመጽሐፍ ቅዱስ ላይ በጣም ትልቅ ትኩረት የተሰጠው ነው። በእንግሊዝኛ ኮቨቸስ ነስ ነው የሚባለው። ይሄ ኮቨቸስ የሆነ ህይወት ያላቸው ሰዎች፣ የሚመኝ ህይወት ያላቸው ሰዎች በአንድም በሌላ መንገድ ለእኛ የሚጠቅሙ የሚመስሉ ነገሮች እንዲነገራቸው ነው የሚፈልጉት። በምኞት ወጥመድ ውስጥ ያሉ ሰዎች ለምሳሌ ቤት የሚመኙ ሰዎች ቤት ታገኛለህ የሚል ሰው ይፈልጋሉ። ገንዘብ የሚመኙ ሰዎች ገንዘብ ታገኛለህ የሚላቸው ቦታ ነው መሄድ የሚፈልጉት። ብዙ ሰዎች የምኞት እስረኞች ናቸው። ለዚህ ነው ሐሰተኛ ነቢያትና ሐሰተኛ ሐዋርያትን አነፍንፈው የሚፈልጉት። መንፈስ ቅዱስ እቅጩን እንዲነግራቸው አይፈልጉም። የማታለል የማጭበርበር ነገር እንዲነገራቸው ነው የሚፈልጉት። እና ይሄኛው ምኞት የስጋ ምኞት ስለሆነ በጣም አደገኛ ነው። ወደ ዝሙት፣ ወደ አመንዝራ ህይወት ውስጥ ሁሉ የሚወስድ ነው። ስለዚህ ምን ምን ያስከትላል? በስነ ምግባር መዋረድን ያመጣል። የነፍስን ንጽህናና ቅድስና በከፍተኛ ደረጃ ይጎዳል። የነፍስን የህይወት ክፍል ይጎዳል። የነፍስ ነፍሳችን መንፈሳዊ ጥበብ፣ መንፈሳዊ ነገር በማወቅ ከእግዚአብሔር ጋር በምናደርገው ግንኙነት እንዳታድግ ያቀጭጫታል። የነፍስን ሰላምና ምቾት ይወስዳል። ነፍሳችን ምቾት እንዳይኖራት፣ እረፍት እንዳይኖራት፣ ህሊናችን እንዳያርፍ፣ ሰላማችንን ምቾታችንን ሁሉ ይወስደዋል፣ ያጠፈዋል። ይሄ በጣም አደገኛ ነገር ነው እና እንዳውም እዚህ ጋር የነፍስን መብት ሁሉ ያጠፋል፣ የሚል ነገር ጽፍ ያለው የነፍስን ብርታት ይቀንስና መንፈሳዊ ኃይላችንን ሙጥጥ አድርጎ ያጠፈዋል። የነፍስን ስኬት ወደ ዘላለም የነፍስን ስኬት ያጠፋና ወደ ዘላለም ጥፋት ውስጥ እንድንወድቅ በዛ ታስረን የራሴን ነገር ለራሴ እኔ ነኝ አዋቂ ወደሚል መንፈስና አመለካከት ውስጥ ገብተን የእግዚአብሔርን ነገር ትተን በገዛ መንገዳችን እንድንሄድ ያደርጋል። እዚህ ጋ እኔ ማስታወሻ ላይ በከፍተኛ ደረጃ ያሰመርኩበት ነጥብ አለኝ። ከኃጢአት ሁሉ እንደ ስጋ ምኞት ለነፍስ ጠላት የሆነ ሌላ ኃጢአት የለም። ከኃጢአት ሁሉ የነፍስ ጠላት፣ የሰላም ጠላት፣ የእረፍት ጠላት የብርታት የቅድስና የኃይል ሁሉ ጠላት የሆነ ነገር ቢኖር የስጋ ምኞት ነው እና ለስጋ ምኞት አልፎ መሰጠት ከፍተኛ ከፍተኛ ጉዳት ነው። ወገኖች እባካችሁ ስሙኝ። ይሄ ሲሪየስ ነገር ነው። የምናገረው የእግዚአብሔር ቃል የሚናገረው ስለሆነ ስለዚህ ለስጋ ምኞት አልፎ መሰጠት ከፍተኛ ጥፋት ነው እና መጽሐፍ ቅዱስ ውስጥ ካለ ምክር ሁሉ ከዚህ የበለጠ ምክር ለማንም የለውም። የስጋ ምኞት ነፍሳችሁን ይዋጋል እና መወሰድ ያለበት እርምጃ ምንድን ነው? መወሰድ ያለበት እርምጃ እዚህ እኛው ስላይድ ላይ ልክ፣ የእግዚአብሔር ቃል የሚናገረው ነው እኔ የምናገረው ተመልከቱ፣ እንደዚህ ነው የሚለው፣ በጣም የተወደዳችሁ ወይ እንደ እንግዶች እና መጻተኞች ነፍስን ከሚዋጋ ምኞት እንድትርቁ እናንተን እለምናችኋለሁ። ማስጠንቀቂያውን መፍትሄ መተግበር አለብን። እግዚአብሔር የሚከብርባቸው ሰዎች ወይም እግዚአብሔርን የማክበሪያ ምክንያቶች እንድንሆን እከሊት እግዚአብሔር ስለ እሷ ይመስገን ፣ እከሌ እግዚአብሔር ስለ እሱ ይመስገን ይክበር ተብሎ እንዲነገርላችሁ ትፈልጋላችሁ? ይህንን የማስጠንቀቂያውን መፍትሄ መተግበር አለባችሁ። ተመልከቱ፣ የተሰጠው እርምጃ። ነፍስን ከሚዋጋ ስጋዊ ምኞት ምን አድርጉ ነው? ራቁ ነው። ራቁ ከሱ ጋር አትጫወቱ። ነፍስን ከሚዋጋ ምኞት ጋር አትቃለዱ። ነፍስን ከሚዋጋ ምኞት ጋር የስጋ ምኞት ጋር አትደራደሩ። ነፍስን ከሚዋጋ የስጋ ምኞት የተሰጠው መፍትሄ እና መድኃኒቱ አንድ ብቻ ነው መራቅ። ነፍስን ከሚዋጋ ስጋዊ ምኞት ራቁ። ይህንን ነው የምለምናቸው። በልመና ነው የቀረበው። ለጢሞቴዎስም ልክ ተመሳሳይ ነገር ተነግሮት ነበረ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ ከክፉ የጎልማስነት ምኞት አሁን ይሄ የጎልማስነት ምኞት ተብሎ ነው ለጢሞቴዎስ የተጻፈው፣ ግን ነፍስን የሚዋጋ ምኞት ነው ይሄ የጎልማስነት ምኞት። ከክፉ ነፍስን ከሚዋጋ የጎልማስነት ምኞት እራቅ ነው ያለው። አንተ ከሱ ጋር አትጫወት አትቃለድ፣ አትጠጋው፣ አትቅረበው። ምንም ማራኪ ቢመስል ጠቃሚ ቢመስል አትጠመድበት፣ አትያዝበት። እራቅ፣ ፈርጥጥ፣ ሽሽ፣ ብቻ ነው መፍትሄው። እግዚአብሔር ነው ይህንን እየተናገረ ያለው። በሆነ በማታለል ወይም በማጭበርበር ወይም በመቀለድ ሸውደኸው፣ በመሸወጃ መንገድ ሸውደኸው እለፈው አይደለም ራቀው ነው የተባለው የመፍትሄ ሀሳቡ መድኃኒቱ ነፍስን ከሚዋጋ ምኞት መራቅ ብቻ ነው። ስለዚህ የሚርቁ ሰዎች ከስጋ ምኞት ነፍስን ከሚዋጋ የስጋ ምኞት የሚርቁ ሰዎች ጠቢባን ናቸው። እግዚአብሔር ምኞታቸውን የመራቅ ፍላጎታቸውን አይቶ በነገሮች ሁሉ መንገድ ይዘጋላቸዋል። ደግሞም ይጠብቃቸዋል። ታሪካቸውንም ያስተካክልላቸዋል። ስለዚህ የመፍትሄውን ሀሳብ ተግባራዊ ተግባራዊውን ሀሳብ ተግባራዊ ማድረግ ከእኔና ከእናንተ ይጠበቃል። ለዚህ ነው መፍትሄውን ስንተገብር በጣም አስደናቂ በረከት ውስጥ እንገባለን። ነፍስን ከሚዋጋ ስጋዊ ምኞት የራቁ ሁሉ በሚኖሩበት ማህበረሰብ ምንድን ነው የሚያደርጉት? አሁን ወደሚቀጥለው ነጥቤ የሚያመጣኝ ይሄኛው ነጥቤ ነው። መፍትሄውን ስንተገብር መፍትሄውን ስንተገብር የምናደርጋቸው ነገሮች አሉ። አሁን እንደዚህ ይናገራል። እናንተን እንድትርቁ ለምናችኋለሁ ብሎ ቁጥር 12 ላይ በአሕዛብ መካከል ኑሯችሁን መልካም አድርጋችሁ፣ ያም እነሱ ክፉ እንደምታደርጉ በእናንተ ላይ በሚናገሯቸው ነገሮች በእናንተ በሚያዩት በመልካሙ ስራችሁ በጉብኝት ቀን እግዚአብሔርን እንዲያከብሩ ነው ብሎ ይናገራል። ማስጠንቀቂያውን ስንተገብር የምንተገብረው በሰዎች መካከል ነው። እኛ እዚ ጋ ተናግሬ ጽፌዋለሁ መሰለኝ። እኛ የምንኖረው በህዋ ውስጥ አይደለም፣ በማህበረሰብ መካከል ነው፣ በሰዎች መካከል ነው የምንኖረው። ከቤተሰብ ጋር እንኖራለን፣ ከጎረቤት ጋር እንኖራለን፣ ከመስሪያ ቤት ሰዎች ጋር እንኖራለን። ሱቅ ስንወጣ፣ የትም ቦታ ስንሄድ ሰዎችን እናገኛለን። ኑሯችን በሰዎች መካከል ነው፣ በአሕዛብ መካከል ነው። በተለይ አህዛብ የተባለውን ደግሞ ስትመለከቱ ጌታን የማያምኑ ሰዎችም መካከል ነው። አህዛቦች ጌታን የማያምኑ ናቸው። ስለዚህ በሰዎች መካከል ነው የምንኖረው እና ከዚህ ነፍስን ከሚዋጋ ስጋዊ ምኞት እየራቅን ግን የምንኖረው በሰዎች መካከል ነው። በሰዎች መካከል በምንኖርበት ጊዜ ከዚህ ነፍስን ከሚዋጋ ስጋዊ ምኞት የምንርቅ አይነት ሰዎች እግዚአብሔር እየባረከን የጠበቀን እየባረከን ያለን ሰዎች ህይወታችን መራራ መሆን የለበትም። በሰዎች መካከል ህይወታችን መልካም ስራ የሞላበት መሆን አለበት። በአሕዛብ መካከል ኑሯችሁ መልካም አድርጋችሁ ነው የሚለው የምንኖረው በህዋ ውስጥ አይደለም፣ በሰዎች መካከል ነው ቃሉ የሚለው። በአህዛብ መካከል ነው። አህዛብ የሚለው የማያምኑ ሰዎችን ነው። እኛ ፖለቲካል ኮሬክት ሀሳብ የምናራምድ ሰዎች አይደለንም። ፖለቲካል ኮሬክት የሚባል ነገር ታውቃላችሁ ብዬ አስባለሁ። አሁን ዓለምን የሚያናውጠው በትልልቅ አመፆች ሁሉ የሚከናወኑት የፖለቲካል ኮሬክት ሀሳቦች ነጸብራቅ ናቸው። እንግሊዝ ሀገር ብትሄዱ እንግሊዝ ሀገር ሰሞኑን የሆነ ትንተና ስሰማ ነበር። እና አሁን አሁን ያለው እንግሊዝ ሀገር የሚወለደው ወንድ ልጅ ሁሉ ስሙ በእንግሊዝ ሀገር አንደኛ ስም እየተሰጠ ያለው ስም ምንድን ነው? ያህያ ነው። ያህያ፣ ያህያ የሚባል ስም ታውቃላችሁ። ያህያ የሚባል ስም ነው። እና ወንዶች በሙሉ በብዛት ያህያ የሚባል ስም ነው ያላቸው። የማን ስም ነው አለ ተንታኙ፣ የፍልስጤም የሃማስ ዋና መሪ ያህያ ሲንዋር ነው የሚባለው። እና ወንዶች ልጆቻቸውን በሙሉ ያህያ ያሉት ምኖች እንደሆኑ የምን እምነት ተከታዮች እንደሆኑ መገመት ትችላላችሁ። እና በእንግሊዝ ሀገር ዋና ስም ነው። አሁን ዋና ስም ነው። ወንዶች በሙሉ በዛ ስም ነው የሚጠሩት። እና በእንደዚህ አይነት የፖለቲካል ኮሬክትነስ ያለበት ዓለም ውስጥ የፖለቲካ መሪዎቹ ፖለቲካል ኮሬክት የሆነ ሀሳብ ሁሉ ነገር እንደውም ዋና ከፍተኛ የሆነው ክርስትናን ዝቅ ማድረግ፣ ሌሎቹን እምነቶች ትልቅ ቦታ መስጠት፣ ጤናማ የሆነ አመለካከትን ማዋረድ፣ የተበላሸ አመለካከትን እንዲሰርጽ ማድረግ ይሄ ነው ፖለቲካል ኮሬክትነስ። ለምሳሌ የተመሳሳይ ፆታ ጋብቻን የሚደግፈውን ሀሳብ ከፍ ከፍ ማድረግ፣ ተመሳሳይ ፆታ ጋብቻን የሚቃወሙትን በተቻለ መጠን ጭንቅላ ጭንቅላታቸውን መቀጥቀጥ ይሄ ነው ፖለቲካል ኮሬክትነስ የነበረው እና የአመጣው ውጤት ግን በጣም አሳፋሪና አስጨናቂ ነገር ነው። እኛ ግን ፖለቲካል ኮሬክቶች አይደለም። እኛ በዚህ መንፈስ አይደለም የምንመራው። የኛ የሚመራው በማን መንፈስ ነው? በመንፈስ ቅዱስ መንፈስ ነው። የእግዚአብሔር ቃል በሚነግረን እውነት ነው የምንጸናው ደግሞም የምንቆመው። ስለዚህ በዓለም ላይ ሁለት አይነት ሰዎች እንዳሉ ነው እኛ የምናውቀው። አህዛብ አሉ እግዚአብሔርን የሚያመልኩ እግዚአብሔርን የማያመልኩ እንደ ፈቃዱ የማይከተሉ ክርስቲያኖችና እውነተኛ አማኞች አሉ ከቃሉ ወደ ግራም ወደ ቀኝም የማይሉ እኛ ከቃሉ ወደ ግራም ወደ ቀኝም የማንል አማኞች ስለሆነ የእግዚአብሔር ቃል የሚለውን እንኖርበታለን እናስተምረዋለን ይሄ ቃል ከሚለው ውጭ የሆነውን አንቀበልም ምክንያቱም የእግዚአብሔር ቃል ስላይደለም ስለዚህ በአህዛብ መካከል አህዛብ። እና አማኞች ጨለማና ብርሃን ኩነኔና ጽድቅ የሚባለው ያህል ርቀት አላቸው። አማኞች ነን እኛ፣ እነሱ የማያምኑ ናቸው። እኛ ጻድቃን ነን፣ እነሱ ኩነኔ ውስጥ ነው ያሉት። እኛ ብርሃን ውስጥ ነው ያለነው፣ እነሱ ጨለማ ውስጥ ነው ያሉት። ስለዚህ ከእነሱ ጋር ተስማምተን ልንኖር አንችልም። ግን ለእነሱ ብርሃን በማብራት የእግዚአብሔርን አዳኝነት ማሳየት ይገባናል። ስለዚህ እነሱ ጌታን ከመቀበላቸው በፊት አሁን እነሱ እንደሚያደርጉ ስለማናደርግ ምንድን ነው የሚሉን? እናንተ ትክክል አይደላችሁም፣ ጤናማ አይደላችሁም፣ እንደዚህ አይደላችሁም ብለው ሊከሱን፣ እንዳውም ቅድም ስለ ስደት ተናግር ያለው ሊያሳድዱን፣ ሊያጠፉን እንኳን ስማችንን ለማጥፋት ወደኋላ አይሉ። ስለዚህ ማስጠንቀቂያውን መፍትሄውን ስንተገብር በሰዎች መካከል ነው የምንተገብረው። መፍትሄው ነፍስን ከሚዋጋ ስጋዊ ምኞት ራቁ የት እዚሁስ ምድር ላይ ያላችሁ መንግስተ ሰማይ ሄዳችሁ አይደለም እዚሁ ምድር ላይ ያላችሁ ግን እዚሁ ምድር ላይ ያላችሁ ደግሞ በአሕዛብ መካከል ነው የምትኖሩት በአሕዛብ መካከል ስትኖሩ ኑሯችሁ ምን መሆን አለበት መልካም መሆን አለበት ጌታ ኢየሱስን የሚያስከብር መልካም ምስክርነት ያለበት የጌታ መልካምነት በብዙ መልክ የሚታይበት መሆን አለበት። እኛ መልካምን የምንሰራው እንድንጸድቅ አይደለም። መልካምን የምንሰራው ለመጽደቅ የምናደርገው ነገር አይደለም። መልካም መስራት አለብን። መልካም የምናደርገው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ምን ስላደረገን ነው፣ ስላጸደቀን ነው። እግዚአብሔር መልካም ስላደረገልን፣ መልካምን ነገር ከእግዚአብሔር ስለተማርን ለሰዎች ሁሉ መልካም ማድረግ ይኖርብናል። መልካም የሚለው ቃል ትርጉሙ ደስ የሚያሰኝ፣ የማይጎዳ፣ የማያስከፋ፣ የማያሳዝን ማለት ነው። መልካም ኑሮ እምነታችንና ለእምነታችን ያለንን ኃላፊነትና መሰጠት መንካት የለበትም። በእምነታችን እንደቆምን መልካም እያደረግን እንወጣለን እንገባለን ማለት ነው። ኑሯችን መልካም መሆን አለበት። ለሰዎች ሁሉ ፊት ጌታን ማስነቅፍ፣ ማሰድብ፣ ማስወነጅል፣ እምነታችንንም የኮምፕሮማይዝ እማናደርግበት መሆን አለበት። ግን ይሄ ሐዋርያ በአሕዛብ መካከል ኑሯችሁ መልካም አድርጋችሁ ብሎ ያም እነሱ ክፉ እንደምታደርጉ ክፉ አታደርጉም፣ ግን ክፉ እንደምታደርጉ፣ በእናንተ ላይ በሚናገሯቸው ነገሮች በእናንተ በሚያዩት መልካም ስራዎች በጉብኝት ቀን እግዚአብሔርን እንዲያከብሩ ነው። ታያላችሁ፣ እግዚአብሔርን በእናንተ ምክንያት ክብር ለአንተ ይሁን፣ ስለሱ ስለሷ ብለው እንዲያከብሩት እግዚአብሔርን። የእናንተ ኑሮ መልካም መሆን አለበት። በመልካም ስራዎቻችሁ መታወቅና መኖር አለባችሁ። ግን እዚህ ጋር አንድ የሚገርም ነገር ተሽጧል። በዚህ በመልእክቱ ላይ የጉብኝት ቀን የሚል ነገር ተቀምጧል። ተመልከቱ፣ ቁጥር 12 መጨረሻ ላይ በጉብኝት ቀን እግዚአብሔርን እንዲያከብሩ ነው ብሎ ነው የሚናገረው። እዚህ ላይ ያለው የጉብኝት ቀን ምን አይነት የጉብኝት ቀን ነው? መጽሐፍ ቅዱስ ኃላፊነት ያለው ኑሮ እንድንኖር የሚያሳዩም ብዙ ጥቅሶች አሉት። በጣም ብዙ ጥቅሶች ኃላፊነት ያለው ኑሮ እንድንኖር እና ከነዚህ ውስጥ ኃላፊነት ያለበት ኑሮ ለመኖር አንዱ ምክንያት የጉብኝት ቀን መኖሩ ነው። እግዚአብሔር ሰዎችን ይጎበኛል። በግል ይጎበኘናል፣ በህብረት እና ደግሞ በቤተሰብ ይጎበኛል። እግዚአብሔር አንድ ቀን ህይወታችን፣ ስራችን ይጎበኛል። እግዚአብሔር ይጎበኛል። እግዚአብሔር ቤታችን ይመጣል። ያውቀዋል፣ አያውቀውም ማለት አይደለም። ጉብኝት የሚባል ነገር ወደ ህይወታችን ይመጣል። እዚህ ላይ አንድ ሉቃስ ወንጌል ላይ ጌታ ኢየሱስ የተናገረውን ባነብላችሁ ጥሩ ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 44 ላይ ከቁጥር 44 ቀደም ብሎ የተናገረው ቁጥር 44 የማሰሪያው ክፍል ነው ግን ምዕራፍ 19 ጌታ ኢየሱስ ስለ ኢየሩሳሌም ከተማ ጌታ ኢየሱስ አለቀሰ የተባለበት ቦታ ሁለት ቦታ ነው፣ በአዲስ ኪዳን ላይ እና አንደኛው እዚህ ጋ ነው የሚታየው። እና ምዕራፍ 19 ቁጥር 41 እንደዚህ ይላል፣ እሱም እንደቀረበ ወደ ኢየሩሳሌም ከተማ እንደቀረበ ነው ከላይ ጀምሮ ወደ ኢየሩሳሌም እየመጣ ነው። እሱም እንደቀረበ ከተማይቱን ካየ በኋላ በሷ ላይ አለቀሰ። በኢየሩሳሌም ከተማ ላይ አለቀሰ። ስለ ኢየሩሳሌም ከተማ አለቀሰ። ቁጥር 42 አንቺም ቢያንስ በዚች በአንቺ ቀን ለአንቺ ሰላም የሚሆኑትን ነገሮች አውቀሽ ቢሆን ኖሮ ብሎ አሁን ግን ካንቺ አይኖች ተሰውረዋል ይላል ለሰላምሽ የሚሆነውን ነገር አውቀሽ ቢሆን ኖሮ ብሎ በቃለ አጋኖ ምልክት ዘግቶት አሁን ግን ካንቺ አይኖች ተሰውረዋል ቀኖቹ በአንቺ ላይ ይመጣሉና ጠላቶችሽም በአንቺ ላይ ቅጥርን ይቀጥራሉ አንቺንም በሁሉም አቅጣጫ ይከቡሻል አንቺንም ከአንቺንም ጋር ልጆችሽን በመሬት ላይ ይፈጠፍጣሉ በአንቺም ላይ አንድን ድንጋይ በድንጋይ ላይ አይተውም፣ ምክንያቱም የመጎብኘትሽን ጊዜ አንቺ አላወቅሽምና አለ ጌታ ኢየሱስ። እያለቀሰ ነው ይህንን የሚናገረው። እያለቀሰ አንቺና በአንቺ ላይ የሚመጣው ነገር አለ። ለምንድን ነው ለሰላምሽ? የሚሆነውን ቁጥር 42 ላይ ቢያንስ በዚች በአንቺ ቀን ይሄ የአንቺ ቀን ነው። ለአንቺ ሰላም የሚሆኑትን ነገሮች አላወቅሽም። ከአንቺ አይኖች ለአንቺ ሰላም የሚሆኑት ነገሮች ተሰውረውብሻል እና ከዚህ የተነሳ የሚመጣብሽ አደጋ በጣም አስፈሪና አሰቃቂ ነው። ልጆችሽን በመሬት ላይ አንስተው ይፈጠፍጧቸዋል። ልክ እንደዛ ሆኗል በሰባ ዓመተ ምህረት ግን ጌታ ኢየሱስ ያለውን ተመልከቱ። በአንቺም ላይ አንድ ድንጋይ ባንድ ድንጋይ ላይ አይተው፣ ህንጻሁ በሙሉ ፈርሷል። ኢየሩሳሌም እንዳልሆነች ነው የሆነችው። ምክንያቱም የመጎብኘትሽን ጊዜ አንቺ አላወቅሽም ና አለ። የጉብኝት ጊዜ ለኢየሩሳሌም ከተማ መቶላት ነበር። ራሱ ጌታ ኢየሱስ በኢየሩሳሌም ከተማ ተመላልሶ ሰዎችን ይጎበኛል። አንቺን ይጎበኛል። አንተን ይጎበኛል እግዚአብሔር ይሄ የጉብኝት ቀን የጌታ የኢየሱስ ክርስቶስ የጉብኝት ቀን፣ በኢየሩሳሌም ላይ የነበረው ኢየሩሳሌም የምትታይበት ቀን፣ የመጠየቂያ ቀን፣ ንስሐ እንድትገባ የመጥሪያ ቀን፣ ደግሞም የምሕረት ቀን፣ የፍቅር ቀን፣ የጉብኝት ቀን፣ የመልካም ነገሮች ሁሉ የመከፋፈያ ቀን ነው። የጉብኝት ቀን ሰው ቤት ለመጎብኘት ሰውን ብትሄዱ በጉብኝት ቀን ሁላችሁም አብራችሁ ቡና እየጠጣችሁ ደስ ብሏችሁ እንድትለያዩ ነው የምትሄዱት። በጉብኝት ቀን እንደዚህ አይነት ቀን እግዚአብሔር ለሰዎች ይሰጣል። ሰዎችን ለመባረክ፣ ሰዎችን ለመጥቀም፣ ሰዎችን ከፍ ለማድረግ፣ ሰዎችን ለማስደሰት፣ ለማጽናናት እግዚአብሔር ሰዎችን ይጎበኛል። ግን ሰዎች የጉብኝት ቀናቸውን ካላወቁ ልክ እንደ ኢየሩሳሌም በጣም በጣም ይጎዳሉ። የዚያ ቀን የጉብኝት ቀን አሁን የጉብኝት ቀን የቃሉን ስትመለከቱ የሚገርመው ነገር በጉብኝት ቀን እግዚአብሔርን እንዲያከብሩ ነው ብሎ አሁን በጉብኝት ቀን ጌታ ኢየሱስን የሚከተሉ ሰዎች አሉ። የጉብኝቱን ቀን አክብረው ወደ እግዚአብሔር የሚመጡ አሉ። እዚ ጋ ሁለት አይነት ሰዎች ምላሾች አሉ ብዬ ጽፍ ያለው ሰዎች በጉብኝት ቀን መጎብኘታቸውን አድንቀው መጎብኘታቸውን አክብረው የጎበኛቸውን እግዚአብሔርን አመስግነው ወደ እግዚአብሔርና ወደ ምረቱ ቢመለሱ የጉብኝት ቀን ለውጥ ይሆንላቸዋል፣ በረከት ይሆንላቸዋል። አይናቸው ተከፍቶ ሕይወትን ያያሉ። ብዙ ሰዎች የጉብኝትን ቀን ከእግዚአብሔር አይፈልጉም ከሰዎች ነው የሚፈልጉት። እና እግዚአብሔር የሚጎበኛቸው ሰዎች እና የእግዚአብሔርን ጎብኝነት እና እግዚአብሔር ለመለወጥ የሚያደርገውን በረከት እና ምሕረት ጥረት አልልም። እግዚአብሔር እንደኛ እንደሰዎች ሰዎች አይጥርም። ይመጣል። ፈቃደኞች ከሆናችሁ ይባረካቸዋል። ፈቃደኞች ካልሆናችሁ ፊቱን አዝሮ ይሄዳል። የጉብኝቱ ቀን እስራኤላውያን እዚህ ኢየሩሳሌም ላይ በፍጹም አልታወቀም። ለእስራኤላውያን ልባቸውን አደነደኑ። ጌታ ኢየሱስ ክርስቶስን ሰቀሉ። በመስቀል ላይ ሊጎበኛቸው የመጣውን አዋረዱት። ከእስረኛ ከነፍሰ ገዳይ ከበራባስ እና ከዚህ ከኢየሱስ ብሎ ጲላጦስ ሲጠይቃቸው፣ እሱን ስቀለው፣ በርባስን ፍታልን፣ እሱን ስቀለው፣ በርባስን ፍታልን ብለው ነው የተናገሩት። ጌታ ኢየሱስን መቃወም የጎበኛቸውን እምቢ ብሎ አለመቀበል፣ ጓዳቸውን፣ ችግራቸውን፣ መከራቸውን፣ ፈተናቸውን አይቶ መፍትሄ የሚሰጠውን እምቢ ማለት ምን አይነት ሞኝነት ነው? ጌታ ኢየሱስን እምቢ ማለት እምቢ አሉ። ግን የጉብኝቱ ጥቅምና በረከት ያልታያቸው ሰዎች ናቸው። እነሱ ግን እዚህ ጋር ሀ ላይ እንዳያችሁት የተለወጡት ጉብኝቱን የተቀበሉት እና ልክ ነው አንተ የነፍሴ ጥያቄ መልስ ነህ ብለው የተቀበሉት አስደናቂ ለውጥ ያገኛሉ፣ ይባረካሉ ጌታ ኢየሱስን ይቀበላሉ ወደ ጌታ ኢየሱስ ክርስቶስ በመምጣት የዘላለም ህይወት ያገኛሉ እና አይናቸው ይከፈትላቸዋል ያን ጊዜ ነው ያን ጊዜ አይናቸው ሲከፈት እኛን ይሰድቡ የነበሩ ሰዎች ልክ አይናቸው ሲከፈት ጉብኝቱን ተቀብለው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለው አይናቸው ሲከፈት የእኛን ህይወት ድሮ ይጠሉ የነበሩ ሰዎች አሁን ለካ እነዚህ ሰዎች እንዲሆኑት እግዚአብሔር በህይወታቸው የጎበኛቸው ስለሆኑ ነው። ክብር ላንተ ይሁን። የሰዎችን ህይወት የምትለውጥ፣ እምትባርክ፣ የምታጽናና፣ የምታቆም፣ የምታድስ እንዳንተ ያለ ማንም የለም። እነሱን ለውጠ ለእኛ ብንጠላቸውም እንኳን እየጠላ ናቸው እንዲቆሙ ያደረግካቸው አንተ ስለሆንክ ብለው እግዚአብሔርን ያከብሩታል። ልክ ይሄ ነው ሃሳቡ የቴክስቱ ሃሳብ በጉብኝት ቀን እግዚአብሔርን እንዲያከብሩ ነው። እናንተ በመልካም ስራ እየተጠላችሁ ብትቆሙ፣ እየተሰደዳችሁ ብትቆሙ፣ እየተሰደባችሁ ብትባርኩ፣ እየተሰደዳችሁ ብትመርቁ፣ ልክ ሮሜ ምዕራፍ 12 ላይ እንዳሉ ጠላታችሁ ውሃ ጠጡኝ ብሎ ራበኝ ብሎ ቤታችሁ ቢመጣ ብታበሉ፣ ይቅርታ ብታደርጉ፣ ብትምሩ ያን ጊዜ እነዚህ ሰዎች ሲጎበኙ ተለውጠው አይናቸው ሲከፈት ልክ እንደናንተ አማኞች ሲሆኑ እግዚአብሔርን የማክበሪያና የማስከበሪያ ምክንያቶች ትሆናላችሁ ነው ሀሳቡ። እግዚአብሔርን ስለ እናንተ እንዲያከብሩት ነው። በጉብኝት ቀን እግዚአብሔር ይጎበኛል። እነሱም ብቻ አይደለም እናንተንም ይጎበኛል እግዚአብሔር። ልባችሁ ጤናማ ካልሆነ፣ እንደ እግዚአብሔር ቃል ካልሆነ፣ እናንተም በጉብኝት ቀን ታፍራላችሁ። እነሱ በጉብኝት ቀን ጌታን ተቀብለው ሲመጡ ኢየሩሳሌም በጉብኝት ቀን ጌታን ለመቀበል ባለመፈለጓ በሰባ ዓመተ ምህረት ያለቁትን ሰዎች ቁጥር መናገር እኔ አልችልም። አሁን ቲቶ የሚባለው የሮም ወታደር ዙሪያውን ኢየሩሳሌምን ቅጥሯን በሙሉ ዞረው ህፃናቶቻቸውን እያወጡ እየፈጠፈጡ ሲጨርሱ እነዚህ ምን አይነት የተረገሙ ሰዎች ናቸው ለእንደዚህ አይነት መከራ የተጣሉት ብሎ ሲናገር የተጻፈበትን ታሪክ አንብቤያለሁ የጉብኝትን ጊዜ አለማወቅና አለመቀበል ኪሳራ ነው የጉብኝት ጊዜ አውቀን ወደ እግዚአብሔር ከተመለስን ግን እግዚአብሔር እኛን ለሌሎች ሌሎችንም ለእኛ በረከት ያደርጋል እግዚአብሔርን የሚያከብሩባቸው ሰዎች ብዙ ምክንያቶች አላቸው ስለ ህይወት እግዚአብሔርን ያከብራሉ። አንዳንድ ሰዎች ህይወት የሰጠኝ እግዚአብሔር ነው፣ በህይወት ያኖረኝ እግዚአብሔር ነው፣ የህይወቴ ምንጭና የህይወቴ ህይወት እግዚአብሔር ነው ብለው እግዚአብሔርን ያከብራሉ። ሰዎች የጸሎት መልስ የተሰጣቸው ሰዎች እግዚአብሔርን በጸሎት መልስ ያከብራሉ። የእግዚአብሔርን ጥበቃ ያዩ ሰዎች የእግዚአብሔርን ጥበቃ በማየት እግዚአብሔርን ያከብራሉ። ግን የእናንተ ህይወት ምስክርነትም አንዱ እንዲሆን እግዚአብሔር አምላክ ይፈልጋል። እናንተ መልካም ስራ ብሰሩ በመልካም ስራ ብትታወቁ በመልካም ነገር የምትታወቁ ከሆነ ሰዎች እሷ እግዚአብሔር ይመስገን ስለሷ፣ ስለሱ ብለው የሚያከብሩበት እግዚአብሔርን የሚያከብሩበት ምክንያት ትሆናላችሁ። እና ስለዚህ በህይወታችን መልካምን ለማድረግ ልባችን መነሳሳትና እንደ እግዚአብሔር ቃል መመላለስ ይኖርብናል። ምን እናድርግ? መልእክቴን በዚህ ሀሳብ ነው የምጨርሰው። እንደምታዩት ትልቅ አስደናቂ ህይወት ውስጥ እግዚአብሔር አምጥቶናል። ይህንን አስደናቂና ትልቅ ህይወት ውስጥ እግዚአብሔር ያመጣን በጸጋውና በምረቱ ነው። እኛ ማን ምን ስለሆንን አይደለም። በጸጋው በምረቱ በደግነቱ ጌታ ኢየሱስ መስቀል ላይ ተሰቅሎ ነው እኛን ወደዚህ እምነት ያመጣን። ስለዚህ የተሰጠን ትልቅ ማዕረግ ነው የተሰጠን ትልቅ ደረጃ ነው። በጣም የተወደዳችሁ ናችሁ ብሎ ነው የተነገረን እና ይሄ ዓለም ሰዎች ሁሉ ሲዋጉበት፣ ጦርነት ሲከፍቱበት፣ ሲጨቃጨቁበት፣ ሲነታረኩበት፣ በየቀኑ ሰላማዊ ሰልፍ ሲወጡበት፣ እናንተ ግን ይሄ ዓለም ምናችሁ አይደለም፣ መኖሪያችሁ አይደለም። እናንተ እንግዶች ናችሁ፣ ኃላፊዎች ናችሁ። ከነሱ ከእነሱ ጋር መልኮስኮስ የለባችሁ የእናንተ ቤት የእናንተ ህይወት የዘላለም መንግስት ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን እናድርግ? እምነታችንን ምስክርነታችንን እንጠብቅ። ጌታን እንደ ቃሉ ለመከተል ህይወታችንን በየቀኑ እንስጠው። ቃሉን እናንብብ። የዛሬ ነቃፊዎችና የሚጠሉን የሚጎበኙበት ጊዜ እንደሚመጣ እናስብ። እነዚህ የጠሉን እነዚህ የነቀፉን አንድ ቀን ይጎበኛሉ። ተጎብኝተው እግዚአብሔርንና ጉብኝቱን ካደነቁ መጥተው እኛንም ያመሰግናሉ። እኛንም ባያመሰግኑ እግዚአብሔርን ያመሰግናሉ። ክብር ለእግዚአብሔር ይሁን። ያን ጊዜ እኛ አናፍርም። በመልካም ስራ ብንቀጥል ያን ጊዜ እነሱ የሆነውን ሁሉ እነሱ የሆነውን ሁሉ የሆነው የሆነውን ሁሉ ነው ከጌታ የተነሳ መሆኑን አውቀው እግዚአብሔርን ስለኛ ያመሰግናሉ። መቼም ስለ እናንተ እግዚአብሔር ሰዎችን የሚያመሰግኑ አይነት ሰዎች ሆናችሁ ብትገኙ እንዴት አይነት መታደል ነው! ያን ጊዜ ጌታን ያከብራሉ አሁንም በያዝኑ እውነት እንጽና መልካም ማድረጋችንን አናቋርጥ ጌታ ኢየሱስ ክርስቶስ እኛንም መልካም ባደረግንበት ነገር ሁሉ ላይ ተገኝቶ ጸሎታችንን በመስማት ሀዘናችንን ከላያችን ላይ በማንሳት እና የዘመናት ጥያቄዎቻችንን በመመለስ እኛንም ደግሞ የሚባርክበት ጊዜ ሩቅ አይሆንም ክብር ለእግዚአብሔር ይሁን ስለዚህ ህይወታችን የእግዚአብሔር የማክበሪያ ምክንያት እንዲሆን ህይወታችንን በእግዚአብሔር ፊት ማቅረብ በጣም አስፈላጊ ነው። አላማ ያለን ሰዎች እንሆናለን ማለት ነው። አላማ ያለን ሰዎች አላማ ያለን ክርስቲያኖች ጌታ ኢየሱስን እና ክብሩን የምናስከብር ክርስቲያኖች እንሆናለን ማለት ነው። እግዚአብሔር ስለ ቅዱስ እውነቱ የተመሰገነ ይሁን። ጌታ ይባርካችሁ፣ እንደ ቃሉ ያኑራል። አሁን የምንዘምረው ቁጥር ሃያን ነው። ቁጥር ሃያን አሜን ምስጋና አሜን፣ ምስጋና የሚለውን አብረን እንዘምረዋለን። የማታ ማታ ድሉ የጌታ ነው የሚለው ቁጥር ሃያ ለሁላችንም የማታ ማታ የጌታ ድል እንዲሆንልን እያሰብን እንዘምረዋለን።